I በምስራቅ ሸዋ ዞን በሶስት ወረዳ ውስጥ ከረዩ ሚችሌ ገዳ አባላት የተፈጸመውን የአባ ገዳ አባላት የተፈጸመውን ግድያ ተከትሎ ሁለት ግለሰቦች በቁጥጥር ስር መዋላቸውንና እየተጣራ መሆኑንም የኦሮሚያ ፖሊስ ኮሚሽን ዛሬ አስታውቋል። በኦሮሚያ ክልል ፖሊስ ኮሚሽን ምክትል ኮሚሽነር ግርማ ገላን ዛሬ ለመገናኛ ብዙሃን ለምርመራ ሂደቱ መነሻ የሆኑ ጉዳዮች መገኘታቸውንም ገልጸዋል። የኢትዮጵያ ሰብዓዊ መብቶች ኮሚሽን ትናንት ባወጣው ሪፖርት ይህ ግድያ የፈጸሙና ያስፈጸሙ የፖሊስን አባላቱን የገደሉና የአካል ጉዳት ያደረሱ ሁሉ የሕግ ተጠያቂ እንዲሆኑ ተገቢ ክትትል መደረግ እንዳለበት ምክረ ሀሳብና ማሳሰቢያ ሰጥቶ ነበር። ናኮር መልካ የዛሬውን የኦሮሚያ ክልል ፖሊስ መግለጫን በተመለከተ አጠር ያለ ዘገባ አሰናድቷል። መግለጫውን ለመገናኛ ብዙሃን ዛሬ የሰጡት የኦሮሚያ ፖሊስ ኮሚሽን ምክትል ኮሚሽነር እና የወንጀል ምርመራ ክፍል ኃላፊ ግርማ ገላን ህዳር 21 2014 ዓ ም በምስራቅ ሸዋ ዞን ፈንታሌ ወረዳ አሮቀርሳ በተባለ ቀበሌ ውስጥ 11 የፖሊስ አባላት ተገድለዋል ብለዋል። አክለውም በህዳር 22 ደግሞ በቦሰት ወረዳ ውስጥ አስራ አራት ንጹሃን ሰዎች ላይ ግድያ ተፈጽሟል። ፖሊስ በዚህ ግድያ ዙሪያ ምርመራ እያካሄደ ነው ሲሉ ተናግረዋል። የፖሊስ ኮሚሽኑ አራት አባላት ያለው የምርመራ ቡድን የላከውም ግድያው በተፈጸመበት ማግስት ነው ሲሉ ገልጸዋል። ምክትል ኮሚሽነሩ ከግድያው ጋር ተያይዞ እጃቸው እንዳለበት የተጠረጠሩ ሁለት ግለሰቦች በቁጥጥር ስር ውለው ምርመራ እየተካሄደባቸው ነው ያሉት ምክትል ኮሚሽነር ግርማ በአጭር ጊዜ ውስጥም ወንጀለኞ ተማሪዎች ለሕግ እንዲቀርቡ እንሰራለን ሲሉ መናገራቸውን የአገር ውስጥ መገናኛ ብዙሃን በማህበራዊ ትስስር ገጾቻቸው አስነብበዋል። ምክትል ኮሚሽነሩ እስካሁን ግድያውን ማንና እንዴት እንደፈጸመው በመጣራት ላይ መሆኑን ገልጸው በምርመራ ሂደቱ መነሻ የሆኑና የተለዩ ጉዳዮች ተገኝተዋል እንዳሉም ተገልጿል። በዚህ ዙሪያ ከኦሮሚያ ፖሊስ ኮሚሽን ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት አልተሳካም። በሌላ በኩል የኢትዮጵያ ሰብዓዊ መብት ኮሚሽን ኢሰመኮ ትናንት ባወጣው መግለጫ በኦሮሚያ ክልል ምስራቅ ሸዋ ዞን ፈንታሌ ወረዳ ውስጥ የጸጥታ ኃይሎች 39 የዝላ አባላትን በቁጥጥር ስር ማዋላቸውን የአይን ማኞች ማስረዳታቸውንና 16ቱን ወደ ጨቢ አኖሌ ጫካ ወስደው አባገዳ ከዲር ሀዋሳ ጳውሎስን ጨምሮ አስራ አራቱን የዝላ አባላት በጥይት መጥተው ገለዋል፣ ሁለቱ ደግሞ አምልጠዋል ሲል የአይን እማኞችን ጠቅሶ ባወጣው የምርመራ ሪፖርት አትቷል። ግድያውም የጸጥታና የአካባቢ አስተዳደር ሰዎች ባሉበት ጭካኔ በተሞላ ሁኔታ በጥይት የተፈጸመ ነው ይላል ሪፖርቱ ይህም ከሕግ አግባብ ውጪ የተፈጸመ ግድያ ስለመሆኑ በምክንያታዊ ሁኔታ አሳማኝ ሆኖ አግኝቸዋለሁ ይላል ኢሰመኮ። በከረዩ የሚችሌ ገዳ አባላት ላይ ይህንን ግድያ የፈጸሙና ያስፈጸሙ የፖሊስ አባላቱን የገደሉና የአካል ጉዳት ያደረሱ ሰዎችን የሕግ ተጠያቂነት ለማረጋገጥ ተገቢው የወንጀል ምርመራ በአፋጣኝ ሊደረግ እንደሚገባ ኮሚሽኑ ያቀረበውን ምክር ሀሳብ የኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በቀለ ማስታወሳቸውም ጭምር በሪፖርቱ ተካቷል። ይህ ሁኔታ በተፈጠረ ሰሞን የአሜሪካ ድምፅ ባቀረበው ሪፖርት ላይ እማኝነን ያሉ ሰዎች እንዲህ ብለውን ነበር። መነ ባለፈው እሮብ እነሱ ለገዳ ስርዓት በተሰበሰቡበት መጡ። በስብሰባው ላይ የነበሩት በርካቶች ነበሩ። ደግሞም አርብቶ አደር የሆኑ ሰላማዊ ነዋሪዎች ናቸው። ቤት የነበሩና ወንዶች የሆኑትን ሁሉ ይዟቸው ሄዱ። በኋላ ከተያዙት ውስጥ ሁለት ሰዎች ብቻ ናቸው በህይወት የተመለሱት። የመንግስት የጸጥታ ኃይሎች ናቸው መጥቶ ይዟቸው የሄዱት። የኦሮሚያ ልዩ ኃይልና የፖሊስ ዩኒፎርም አድርገው ነው የመጡት። እኛ የገዳ ስርዓት ሰዎች ነን ብለው ለማስረዳትም ሞክረው ነበር። የአባ ገዳ ምልክቱንም እንዲሁም የመታወቂያ ወረቀቱንም አሳያቸው እምቢ ብለው ነው እሱን እና ከእሱ ጋር የነበሩትን ሰዎች ይዛቸው የሄዱት። ይሁን እንጂ በወቅቱ የምስራቅ ሸዋ ዞን የኮሚኒኬሽንስ ጽህፈት ቤት ኃላፊ ወይዘሮ አዳነቸን በሱ እንዲህ ሲሉ አስተባብሎ ነበር ዋይ ከነረት ቶርባንዳባርት ሂሪራ ጉዳ። ይህን ጉዳይ በተመለከተ ባለፈው ሳምንት ለጠቅላይ ሚኒስትሩና ለህግ ማስከበር ዘመቻው ድጋፍ ተደርጎ ነበር። በፈንታሌ አካባቢ በሰልፉም ላይ በርካታ ነዋሪ ተገኝቶ ነበር። በዚህ ምክንያት አባ ገዳዎችን ማስፈራራት ነበር። ህዝቡን ከኛ ያስመለጣችሁ ብለው ነው ለበቀል በእነዚህ ሰዎች ላይ ግድያውን የፈጸሙት እንጂ የመንግስት የጸጥታ ኃይል ወሰድ የሚባለው ስሞታ ሀሰት ነው። ወይዘሮ አዳነች ለግድያዎቹ ተጠያቂው ኦነግ ሸኔ ነው ሲሉ የጠሯቸው ራሳቸውን የኦሮሞ ነጻነት ሰራዊት ከሚሉት ታጣቂዎች ያኔም ሆነ ከዚያ በኋላ ምላሽ ያልተሰማ ሲሆን፣ የኦሮሚያ ፖሊስ ኮሚሽንም ቢሆን በአሁኑ መግለጫው ከግድያው ጋር ተያይዘው የተጠረጠሩ ሁለት ግለሰቦችን መያዙን እንጂ የግለሰቦቹን ማንነት ከመግለጽ ተቆጥቧል። ለአሜሪካ ድምፅ ናኮር መልካ ካምቦ